የዩናይት ስቴትስ ህግ አውጪ ምክር ቤት በኢትዮጵያ ሰብአዊ መብት አያያዝ ላይ የተነጣጠረ አዲስ ረቂቅ ውሳኔ ቀደም ብለን በመግቢያው እንዳስተዋወቅ ነው በዛሬው ዕለት ይፋ አድርጓል። የአፍሪቃ ጉዳዮች ንዑስ ቋሚ ኮሚቴ ሊቀመንበር ክሪስ ስሚት መሪነት የቀረበው ይህ ረቂቅ ሕግ በኢትዮጵያ የጸጥታ ኃይሎች በዜጎች ላይ የሚወስዷቸውን የኃይል እርምጃዎች እንዲያቆሙ፣ ግድያዎቹ በዓለም አቀፍ ገለልተኛ ወገኖች ማጣራት እንዲደረግባቸው፣ እንዲሁም በእስር ላይ የሚገኙ የፖለቲካ መሪዎችና ጋዜጠኞች በአስቸኳይ እንዲለቀቁ የሚጠይቅ ነው። ሄኖክ ሰማ ጊዜር በስፍራው ይገኛል። ሄኖክ እንደምናመሸህ፣ እንደምን አልሉላ፣ እንደምናመሻቸው አድማጮች የአድማጮችና የእኛ ሰላምታ ይቀላቀላል። እኛ ጋር እኩለ ቀን አለፍ ማለቱ ነው ለሁሉም። አንተ በስፍራው ትገኛለህና ሄኖክ፣ የረቂቁን እቅድ ወይም አላማ፣ ረቂቁ ዳር ለማድረስ የታሰበውን አላማ በመግቢያው ጠቆም አድርገናል። እስኪ አብራራልን፣ ፈታ አድርገህ ንገረን። ምንድን ነው በዚህ ረቂቅ የታቀፈው? እንግዲህ ይሄ ረቂቅ ህግ ውሳኔ አስራ ስድስት ይባላል። በዛሬው ዕለት የቀረበው በሶስት የዩናይትድ ስቴትስ ኮንግረስ አባላት ነው። አስቀድመን እንደገለጽነው የውጭ ጉዳይ ቋሚ ኮሚቴው በኮንግረስ ውስጥ ማለት ነው የአፍሪካ ንዑስ ኮሚቴ ሊቀመንበር ክሪስ ስሜት አልግሪን እና ኮንግረስማን ካውፍማን ሆነው ነው ይህንን ህግ ይፋ ያደረጉት። ዛሬ አብረዋቸው ደግሞ በርካታ ኢትዮጵያውያን ነበሩ። በኢትዮጵያ ያለውን የሰብአዊ መብት ሁኔታ ማሳየት የምስክርነት ቃላቸውን የሰጡት ከነዚህም መካከል ፈይሳ ሌሊሳ በሪዮ ኦሊምፒክ የማራቶን ውድድር ውስጥ የብር ሜዳሊያ አሸናፊ የሆነውና እጆቹን ከፊት ወደ ላይ ከፍ አድርጎ ኤክስ ምልክት በማድረግ ያሳየው። በአጭሩ ይሄ ህግ በኢትዮጵያ ያለው የሰብአዊ መብት ጥሰቶችን በቅርቡ በዜጎች ላይ የሚደረጉ ግድያዎችን በተለይ በጸጥታ ኃይሎች የሚያወግዝ እና የኢትዮጵያ መንግስት የዩናይትድ ስቴትስ መንግስት እርምጃ እንዲወስዱ የሚጠይቅ ነው እስቲ እንዲያው ህጉ ያለውን ድጋፍ አስመልክቶ ኮንግረስማን ክሪስ ስሚዝ ተናግረዋል እና ከሳቸው እንስማና ወደ ዝርዝሩ ደግሞ ተጨማሪ ዝርዝር አለኝ ይህ ምክር ቤቱን ያሳሰበው መሆኑን በግልጽ የሚያሳይ ነው። የውጭ ጉዳይ መስሪያ ቤቱና የዋይት ሀውስ ቤተ መንግስት በተመሳሳይ ያሰቡበት ጉዳይ ነው የሚል ተስፋ አለን። እንዳልኩት የሰብአዊ መብቶችን አያያዝ የተመለከተው ረቂቅ ሕግ በሁለቱም ፓርቲዎች የተደገፈ ነው። ይሄን እየተባባሰ የመጣ ችግር ለማስወገድ ነው አላማችን። በሰብአዊ ድርጅቶች አማካኝነት የምንለግሰው እያንዳንዱ ብር የተራቡትን ለመመገብና የተራቆቱትን ለማልበስ እንዲሁም የታመሙትን ሕክምና እንዲያገኙ ለማድረግ ነው። ያ ገንዘብ ለወታደራዊ ጉዳይ ውሎ ከሆነ ያን በጥንቃቄ መመርመር ይኖርብናል። የዚህ የኢትዮጵያን የሰብአዊ መብቶች አያያዝ የተመለከተው ረቂቅ ሁለተኛ ክፍልም በቅርቡ ይፋ ይሆናል ነበር ያሉት። እንግዲህ የተባበሩት መንግስታት፣ የአፍሪካ ህብረት፣ የተለያዩ ዓለም አቀፍ የዩናይትድ ስቴትስ ኮንግረስን ጨምሮ የኦባማ አስተዳደር የዩናይትድ ስቴትስ መንግስት የሚኒስትር መስሪያ ቤቶች ከኢትዮጵያ መንግስት ጋር በሚኖራቸው ግንኙነቶች እነኚህን የሰብአዊ መብት ጥሰቶች የሚያስቆሙበትን የጋራ አምድ እንዲፈጥሮ የሚጠይቅ ነው። እንግዲህ እያነጋገሩ ነው ያሉት እነዚህ የኮንግረስ አባላት። በተጨማሪም ገለልተኛ የሆነ ማጣራት በኦሮሚያና በአማራ ክልል በጸጥታ ኃይሎች ደረሱ የተባሉት ግድያዎች እንዲጣሩ የሚጠይቅም አለው። በቁጥጥር ስር የሚገኙ ጋዜጠኞች እንደዚሁም የፖለቲካ መሪዎች እንዲፈቱ የሚጠይቅ አምዳለው፣ አሉላ መልካም ሄኖክ። እንግዲህ በርከት ያሉ ነገሮች የተካተቱበት ይመስለኛል። ብዙዎችም ተገኝተዋል ብልሃል። ወደ ኋላ ላይ ከላከው አንድ ድምፅ ደርሶናል። ክሪስ ስሚዝ ከተናገሩት ድምፅና በተለይ ቅድም ቅድም ያስተዋውከውን የሪዮ ኦሎምፒክ የብር ሜዳሊያ ተሸላሚው ፈይሳ ሊለሳን ጨምሮ ተገኝ ያሉበትን ድምጻቸውን ንስማና የመጨረሻ ጥያቄ ያስከትላለሁ። Three outstanding leaders of the Ethiopian Ethiopians who will speak to us. One of them actually was a silver medalist in the marathon, and it's just a great honor to have Beisa. የሪዮ ማራቶን የብር ሜዳሊያ ተሸላሚው ፈይሳ ሌሊሳ ነው። እነዚህ ሰዎች እዚህ ሲቀርቡ ወይም እዚህ ስናቀርባቸው ከፍተኛ ክብር ይሰማናል ሲሉ ነው ያስተዋወቁት። ፈይሳ ለኦሮሞ ሕዝብ እንቅስቃሴ ያለውን ድጋፍ ለማሳየት እጆቹን አጣምሮ ለመላው ዓለም አሳይተዋል። በዚህም ወደ አገሩ ቢመለስ ችግር እንደሚገጥመው በማመን የዩናይትድ ስቴትስን ጥገኝነት ጠይቋል ነበር ያሉት። ሄኖክ ከደረሰን ሁለተኛው ድምፅ አንዱን ነው ያጫወትኩልህ። አንተ ከላክልን ምናልባት ወደኋላ ላይ የሚቀርበውት ነግረን ሊሳ በዛሬው ዕለት ከተለያዩ የዓለም አቀፍ ጋዜጠኞች ጋር ያደረገው ውይይት አለ። እሱን ወደ በኋላ የምናመጣው ይሆናል። እንግዲህ ይህንን ጉዳይ ለማሰር መንገዱን መረዳት አስፈላጊ ነው። በዩናይትድ ስቴትስ ኮንግረስ ውስጥ የሚፈልቁ ህጎች በተለይ በንዑስ ኮሚቴዎች የሚወጡት በዋናው የውጭ ጉዳዮች ቋሚ ኮሚቴ የሚታይ ይሆናል። አባላቶቹ ድጋፋቸውን ከሰጡት በአጠቃላይ በህግ አውጪው አካል ውሳኔ ተሰጥቶበት እንደዚሁ በሴኔቱ ከንዑስ ኮሚቴ ጀምሮ እስከ ላይ የሚሄድ ነው። እንደሚታወሰው በዩናይትድ ስቴትስ ኮንግረስ የወጣ የምርጫ ዘጠና ሰባትን ተከትሎ ኤች አር ሁለት ሺ አምስት የሚባል ህግ ነበረ። ይሄ ህግ በጣም በርካታ መሰናክሎችን አልፎ በስተመጨረሻ ግን ለውሳኔ አልበቃም። እንደዚህ አይነት ህጎች በሚፈልቁ ጊዜ የኢትዮጵያ መንግስት ከዚህ ቀደም በነበሩት ያደረጋቸው በጣም በርካታ ገንዘብ ከፍሎ ይሄ ህግ ሆኖ እንዳያልፍ ሎቢስቶች ቀጥሮ የሚሰራበት አሰራር አለ እና ሂደቱ የህጉ ሂደት የሚሆነው ይሄን ይመስላል። ረቂቁ ወደ ህግ እስኪቀየር ድረስ አሉላ፣ መልካም ሄኖክ። ዝርዝሩን በሌላ ጊዜ እንመለስበታለን። ታዲያ ቀደም ብሎ ወደ አስተዋወቅከው ጋዜጣዊ መግለጫ የሚመለከተው የሪዮ ኦሎምፒክ የማራቶን የብር ሜዳሊያ ተሸላሚው ፈይሳ ሌሊሳ ጋዜጣዊ መግለጫ በሁለተኛው አጋማሽ እናገኘሃለን። ለአሁኑ እናመሰግናለን። መልካም ቆይታ። አመሰግናለሁ አሉላ።